የአሜሪካ ድምጽ ነው በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሐምሌ 27 2014 ዓ.ም ምሽት ዝግጅታችን ጀመረ።

ለእረፍት ከየዩኒቨርሲቲዎቹ የወጡ የትግራይ ተወላጅ ተማሪዎች መሄጃ በማጣት መቸገራቸውን ተናገሩ። ግማሾቹ ቀን ስራ እየሰሩ ነው ያሉት፣ የቀን ስራ እየሰሩ በራሳቸው ሰርቫይቭ እያደርጉ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ፣ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት። የአሜሪካ ድምፅ ካናገራቸው ተማሪዎች መካከል አንዱን ነው የሰማችሁት። የትምህርት ሚኒስቴርም ምላሽ ሰጥቷል።

ይሄ እነኝ ተማሪዎች እናቆይ ፋልናቸው በክረምት ፕሮግራም ላይ ማስተባበር ፈጥራ የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኝ ማስተናገድ የሚችሉበት አቅም የላቸው እዚሁ ሁለት ወር ውስጥ ማቆይ። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑትን አቶ አብዶ ናስር ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል።

ሰላም። ጤና ይስጥልኝ። እንደምናመሻችሁ። የተከበራችሁ አድማጮች ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም

እንዲሁም ደግሞ በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና ነው የምናልፈው። ጤና ይስጥልኝ እንደምናመሻችሁ። ከዓለም ዜናዎች ጋር እንግዶ ወልዴ ነኝ። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የአልሻባብ ምክትል አዛዥ የነበሩትን ሙክታር ሮቦውን

ለካቢኔያቸው አባልነት መርጠዋል። ከፕሬዚደንቱ ከእንደራሴዎችና ከሌሎችም ወገኖች ጋር ለ35 ቀናት ካደረጉት ውይይት በኋላ ትናንት ሞቃዲሾ ላይ ካቢኔያቸውን ሲያሳውቁ ነው ጠቅላይ ሚኒስትር ሐምዛ ሮቦውን የሃይማኖት ጉዳዮች ሚኒስትር አድርገው መሾማቸውን የተናገሩት። አልሻባብን ከድተው እጃቸውን በ2009 ዓ ም የሰጡት ሮቦ ወይም በሌላ ስማቸው አሊ አቡ ማንሱር ላለፉት ሶስት ዓመታት በቁም እስር ላይ ነበሩ። ጠቅላይ ሚኒስትሩ

ሶማሊያ መልከ ብዙ ችግሮች ላይ በመሆኗ ለሥራው የሚመጥን መንግሥት ያስፈልጋታል ብለዋል። ሙክታር ሮቦው ለደቡብ ምዕራብ ግዛት ፕሬዝደንትነት ምርጫ ውድድር ገብተው የነበረ ጊዜ ግን ወደ ወህኒ ተልከው ነበር። በአፍሪካ ቀንድ ያለው የረሃብ ሁኔታ እየተባባሰ ሲሆን፣ ግጭት፣ የአየር ንብረት ለውጥ እንዲሁም የኮቪድ-19 ወረርሽኝ አካባቢውን ወደ ጠኔ ምድር እየቀየረው መሆኑ እየተነገረ ነው።

ይህም በሚሊዮን በሚቆጠሩ ሰዎች ላይ የሕይወትና የጤና መከራ መደቀኑና ረሃቡ የጠናባቸው አካባቢዎች ያሉ በሚሊዮኖች የሚቆጠሩ ሰዎች በሕይወት ለመቆየት ሲሉ የቀቢፀ ተስፋ ድርጊቶችን ለመፈጸም እየተገደዱ መሆናቸው ተገልጿል።

ከ37 እስከ 50 ሚሊዮን የሚሆኑ ሰዎች ቤተሰቦቻቸውንና ራሳቸውን ለመመገብ ሲሉ ንብረታቸውን የሚሸጡበት ከፍተኛ የምግብ እጥረት ላይ የሚገኙበት እንዲሁም የተለየ የምግብ እርዳታ የሚያስፈልጋቸው ደረጃ ላይ መሆናቸውን የሚያሳየውን በተባበሩት መንግስታት ድርጅት በቅርቡ የተሰራ ትንተናን ጠቅሶ የዓለም ጤና ድርጅት አስታውቋል።

የበረታ የገንዘብ እጥረት ስላለባቸው ድርጅቱም ሆነ ሌሎች የረድኤት ተቋማት ረሃቡን ለመቋቋም የሚያስፈልገውን እርዳታ ለማድረስ መቸገራቸውን የጤና ድርጅቱ ኃላፊዎች ተናግረዋል። በአፍሪካ ቀንድ ሕይወትን ለመታደግ የሚያስችል እርዳታ በመጪዎቹ አምስት ወራት ውስጥ በተከታታይ ለማድረስ 124 ሚሊዮን ዶላር እንደሚያስፈልገው የድርጅቱ ባለሥልጣናት አስታውቀዋል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በቅርቡ የአልቃይዳውን መሪ ብትገድልም ከማናቸውም ሌሎች የሽብር ስጋቶች ላይ አይናችንን አናነሳም ሲሉ የዋይት ሀውስ ባለሥልጣናት ተናግረዋል። እርምጃው ለሽብር ቡድኑ ታላቅ ሽንፈት እንደሆነም አመልክተዋል።

ዓለም አቀፍ ሽብርተኝነትን የሚያጠኑ ተንታኞች በበኩላቸው ዩናይትድ ስቴትስ ንቃት ያልተለየው ክትትል ማድረግ ማድረግና በትዕግስት መጠበቋን መቀጠል እንዳለባት ይመክራሉ። ዋይት ሀውስ እንዳስታወቀው በተነጣጠረ የማጥቃት እርምጃው የአልቃይዳው መሪ አይማን አልዛዋሂሪ መገደሉን አረጋግጠዋል። ይሁን እንጂ የክፋት ያሉትን ቡድን መሪ መግደል ብቻውን ሊቃጡ የሚችሉ ጥቃቶችን እንደማያመክን ተንታኞቹ አስጠንቅቀዋል።

አልቃይዳ በዩናይትድ ስቴትስ ምድር ላይ ጥቃት ለመሰንዘር እያቀደና እየተንቀሳቀሰ ላይሆን ይችላል። ይሁን እንጂ ከዩናይትድ ስቴትስ ሮዮት ዓለማዊ ምልከታ በተቃርኖ መንቀሳቀሱን መቀጠሉን ስለማያቆም መዘናጋት አይገባም ብለዋል የጉዳዩ አዋቂዎች። አድማጮች የዚህ ትንታኔ ሙሉ ዝርዝር በመጽሔት ክፍለ ጊዜ ይቀርባል።

26 26,000 ቶን ወይም ከ265,000 በላይ ኩንታል በቆሎ ጭኖ ከዩክሬን ኦዴሳ ወደብ ከትናንት በስቲያ ሰኞ የተነሳው መርከብ ዛሬ በቱርክ የተደረገበትን ፍተሻ አልፎ ጉዞውን ወደ ሊባኖስ ቀጥለዋል።

ሩሲያ ዩክሬንን ከወረረች ወዲህ ለመጀመሪያ ጊዜ እህል ጭኖ ከዩክሬን በተነሳው በዚህ መርከብ ላይ ዘጠና ደቂቃ የቆየ ፍተሻ ማድረጋቸውን የቱርክ የመከላከያ ሚኒስቴር አስታውቋል። መርማሪዎቹ የተውጣጡት ከዩክሬን ከሩሲያ ከቱርክና ከተባበሩት መንግስታት ድርጅት ሲሆን፣ እነዚህ ወገኖች በዓለም ላይ የተፈጠረውን የምግብ ቀውስ ለማርገብ የሚያስችል እህል ከዩክሬን እንዲወጣ ለማድረግ ባለፈው ወር ስምምነት ላይ ደርሰው ነበር።

የዩክሬን መሠረተ ልማት ሚኒስቴር እንዳለው ሌሎች 17 መርከቦች ተጭነው ዩክሬንን ለመልቀቅ ፍቃድ በመጠባበቅ ላይ ናቸው። ከአውስትራሊያውያን ተማሪዎች ጋር ዛሬ በቪዲዮ የተወያዩት የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ የመጀመሪያው ጭነት ምንም ማለት አይደለም፣ እህል መጫኑ ይቀጥላል ብዬ ተስፋ አድርጋለሁ ብለዋል። ከፊል መንግሥታዊ የሆነውና ሞስኮ የሚገኝ የአይሁድ

ወኪል ቢሮን ለመዝጋት ከዛተች በኋላ ሩሲያ ከእስራኤል ጋር ፍጥጫ ውስጥ ገብታለች።

ጄዊሽ ኤጀንሲ በመባል የሚታወቀው ቢሮ አይሁድ ወደ እስራኤል እንዲመለሱ ሲያግዝ የቆየ ድርጅት ሲሆን ሩሲያ ድርጅቱ የዜጎችን መረጃ ይሰበስባል፣ በዚህም የአገሪቱን ሕግ ጥሷል በማለት እንደምትዘጋው ዝታለች። የእስራኤል ባለሥልጣናት ግን ጉዳዩ እስራኤል ለዩክሬን የምታሳየውን ድጋፍ እያሳደገች በመምጣቷ የተፈጠረ ፍጥጫ ነው ባይ ናቸው። ባለፈው የካቲት ሩሲያ ዩክሬንን ከወረረች በኋላ ከሀምሳ ሺህ በላይ የዩክሬን አይሁድ እስራኤል ገብተዋል።

ዩክሬን የሚኖሩ አይሁድ እያደገ እንደመጣባቸው በሚናገሩት ጥላቻና በኢኮኖሚው ቀውስ ምክንያት እንዲሁም በቀድሞዋ ሶቪየት ህብረት ጊዜ የነበረው ጭቆና ተመልሶ ይመጣል በሚል ጭንቀት ውስጥ ይኖራሉ ብለዋል። ቀድሞ መስኮብ ውስጥ የአይሁድ እምነት ካህን ወይም ራባይ የነበሩት ፒንቻስ ጎልድሽሜት ዋናው ፍራቻ ደግሞ ይላሉ ራባይ ፒንቻስ አንድ ቀን ሩሲያን መልቀቅ የማይቻልበት ቀን ሊመጣ ይችላል።

የብረት መጋረጃ ብለው የገለጹት ይህ ሁኔታ የአብዛኛው አይሁድ ፍራቻ እንደሆነም ጠቁመዋል። አዲሱ የእስራኤል ጠቅላይ ሚኒስትር ያይር ላፒድ በዩክሬን ጦርነት ላይ በሚያራምዱት ፖሊሲ ሩሲያ ደስተኛ አለመሆኗን እስራኤላውያን ተንታኞች ይናገራሉ። ከእርሳቸው የቀደሙት ናፍታሊ ቤኔት ሩሲያን ላለመንቀፍ ይጠነቀቁ እንደነበር የሚናገሩ ታዛቢዎች እንዲያውም ጦርነቱ እንደተጀመረ ወደ ሞስኮ ሄደው ገላጋይ ለመሆኑ ፍላጎታቸውን አሳይተው እንደነበር ያስታውሳሉ።

አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት።

እንግዱ ወልድን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ሐምሌ 27 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ

አት ቪኦኤ አማሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ። ከሚማሩባቸው ዩኒቨርሲቲዎች ለእረፍት የወጡ የትግራይ ተወላጅ ተማሪዎች በመንገድ መዘጋትና

በመጓጓዣ አገልግሎት አለመኖር ምክንያት የሚሄዱበትን ማጣታቸውን ተናገሩ። በዚህ ምክንያት ችግር ላይ መውደቃቸውን ገልጸው ትምህርት ሚኒስቴርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸው ጠይቀዋል። የትምህርት ሚኒስቴር በበኩሉ ዩኒቨርስቲዎች ተማሪዎቹን ለማቆየት የሚያስችል በጀት እንደሌለው ገልጾ ወደ ትግራይ ለመውሰድ ግን

ከሚመለከታቸው አካላት ጋር ምክክር እንደሚያደርግ አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድቷል። ግማሾቹ ቀን ስራ እየሰሩ ነው ያሉት

የቀን ስራ እየሰሩ በራሳቸው ሰርቫይቭ ያደርግ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ። ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት። ምንድን ነው ምክንያታቸው? ያው እዚህ ካፌ የሚበላ ስለተከለከሉ ወዛ ሄዱ። ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ። ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ

ያለውን አገልግሎት አብቅተዋል እና ወደ የመጣችበት እንድትሄድ ብሎ ኦልሬዲ እንድንወጣ ተደርገናል። እንደምታውቀው የሀገራችን የሰሜኑ ክፍል ጦርነት ከጀመረ ብዙ ቀኑ ነው። ከቤተሰብ ከተለያየን በጣም ብዙ ጊዜ አስተቆጥረዋል። በማይሰጥበት ቤተሰብ ድምፅ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም የሚከብድ ነው የሚሆነው። በእርግጥ በሚበላ ደረጃ በጣም እየከበደን ነው ያለው። ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ላንችል ስለምንችል

በጣም ከባድ ሁኔታ ላይ ነው ያለ ነው እና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው የምንፈልገውኛል። ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል። ካፌም እንዲፈቀድልን፣ ዶርም እንዲፈቀድልን ሁሉም መንገዱ እስከሚከፈት ድረስ እዚህ እንድንቆይ እንደጠየቅናቸው ግን እስካሁን ያቀረው ነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም።

ብዙ ጥያቄዎችንም ጠይቀን ለዩኒቨርስቲው የመጣንበት አካባቢ ምስቅልቅል ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ። በግልጽ ማለት ነው ዩኒቨርስታችሁ በጀትን ስለዘጋ ብሎ የእኛ ዩኒቨርሲቲ የልዶቹም እንደነገሩን እንደተዘጋን ነው እንህ ብሎ ውጡ ብሎ ምንም ረዳን ሰው እንደሌለም ነው የምናመለክተው።

ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለአስር ወራት ብቻ መሆኑን ገልጾ ለእነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል። በህጉ መሰረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ አስር ወራት ነው። እነኚህ ተማሪዎች እናቆይ ብንልም

የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲ የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቡት ያደረግነው። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድረዋል። ይሄ እነህ ተማሪዎች እናቆይ ካልናቸውም የክረምት ፕሮግራም ላይ ማስተጓጎል ይፈጥራል የባጀት ችግር ስላለ

ዩኒቨርሲቲዎቻችን እነኚህን ማስተናገድ የሚችሉበት አቅምም የላቸውም። እዚህ ሁለት ወር ውስጥ ማቆየ ቢሆን ቢሆን ዩኒቨርሲቲዎቻችን ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ቦታ ካላቸው ትሪት የሚያደርጉበት ምስ ካላቸው እሱ ቢተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ።

በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከእነዚህ አንዱ የሆነ ተማሪ እንዲህ ይላል። ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው። ከዛ ጀምሮ ወደ ካምፓስ አልሄዳችሁ። ምንድን ነው ምክንያታችሁ? የጸጥታ ችግር ነው። በጸጥታ ችግር ነው እዛ ጋር ያልሄድ ነው ችግር ውስጥ ያለ ነው። ከአንድ አመት በላይ ሆነናል። በጣም አዳጋችን ያለው ሁኔታው

ምንም መፍትሄ ሊሸጠን አልቻለም። እሱ ሊያግዘን እንኳን አልቻለም። የትምህርት ሚኒስትር አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለም ብለዋል። ለደህንነት ስጋት አለ ያለበት ቦታ ነው የተመደብኩት መፍትሄ ይሰጠን ብሎኝ አቅርቦ ምላሽ እኛ ጋር አቅርቦ ምላሽ አጣም የለም ኢንኬስ እንደዚህ አይነት ሀሳቦች

አንተ ያነሳቸው ቅሬታ አሁን አዲስ አበባ ላይ ቁጭ ያሉ ስጋት ያለባቸው ከናን አሉ ብሎ ካሉ እነኚህ ተማሪዎች ቅሬታቸው አኔታዊ ማቅረብ ይችላሉ። ቅሬታው የምታይ ታይቶ ሶልቭ የሚደረጉበት ምንሳለ ግልጽና ግልጽ ስራ ስራ ዝርግተ ነው ተግባራዊ እያደረገ ነበር። ምን ኬዝ ፍራቻ ያለባቸው አንሄድም ብሎ የተቀመጡ ካሉ የምናስተናግድበት ምስ ሃያ አራት ሰዓት ዊ አር ሪዲ መሆናችን ለመግለጽ እፈልጋለሁ። እዚህ ላይ ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን

በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅርበዋል። ወደ ሀገራችን እንግባ፣ ምናምን ውሰዱን፣ አድርሱን ምናምን ብንላቸው ጭራሽ እንደዛ ማድረግ አንችልም ያሉ ሌላ ሚኒስ ባማለት ግቢ ማቆየት የማይችል ከሆነ ወይም ደግሞ ሌላ ሚኒስ ማያገልን ከሌለ ቢያንስ

ትራንስፖርት እንኳ ራሱ ችሉ ወደ ቤታችን እንዲሰኝን እንፈልጋለን። ሌላ እንኳ ባያደርግልን ማለት ነው። የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶ ናስር ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግሥት ጋር ሆነን የምናየው ይሆናል ብለዋል። ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እንደ ተቋም ከመንግሥት ጋር ከቀይ መስቀል እንኳን ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለው። ከዚህ በፊትም ሲያስወጣ ነበር ዛ

እንደ ትምህርት ሚኒስቴር ከመንግስት ጋር በመነጋገር ከሚመለከታቸው አካል በመነጋገር አጭርም ከሆነ በአጭር ጊዜም ሊያልቅ ይችላል፣ በረጅም ጊዜም ሊከናወን ይችላል። እንደ ሁኔታው እንደ ባህሪው ነው እሱ መድረግ ይቻላል።

በ2013 ዓ ም በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የአዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራ አስፈጻሚ መስሪያ ቤቶች ወደ ተለያዩ የዞን ከተሞች እየተበተኑ ነው

ያሉት በከፋ ዞን የሚንቀሳቀሱ ተቃዋሚ ፓርቲዎች። ይህም ቀደም ሲል ከነበረው ስምምነት ውጪ መሆኑን ገልጸዋል። የክልሉ መንግስት በበኩሉ በህገ መንግስት በተቀመጠውና

በክልል ምስረታ ወቅት በተደረሰው ስምምነት መሰረት እንጂ ከህግ አቅባብ ውጭ የተሰራ ስራ የለም ብሏል። የክልሉ መስተዳደር ጽህፈት ቤት፣ የክልሉ ምክር ቤት እና የክልሉ ህግ ተርጓሚ አካላት መቀመጫቸው በተለያዩ ከተሞች እንዲሆን መወሰኑን እንደሚደግፉ የገለጹት ተቃዋሚዎቹ ሁሉም የክልሉ ስራ አስፈጻሚ መስሪያ ቤቶች ግን በአንድ ከተማ ውስጥ መሆን እንዳለባቸው ያምናሉ። የከፋ ዞን አዲሱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል

ሲል ከመሰረቱት እና ልዩ ወረዳና አምስት ዞኖች አንዱ ነው። ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን የሚንቀሳቀሱ ተቃዋሚ ፓርቲዎች የአዲሱን ክልል መንግስት የወነጀሉት የዋና ከተሞችን አደረጃጀት በተመለከተ በክልሉ ምስረታ ወቅት ከተወሰነ ውሳኔና ከስምምነት ውጭ እየተንቀሳቀሱ ነው በሚል ነው። ከዛ ውሳኔና ስምምነት ውጭ የክልሉን ቢሮዎች እያከፋፈለ ነው ብሏል። ይህንኑ በመጥቀስ መግለጫ ያወጡት ፓርቲዎቹ

የከፋ ህዝብ ዴሞክራሲያዊ ህብረት፣ የከፋ አረንጓዴ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ፣ የነፃነትና የእኩልነት ፓርቲ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ

ኢዜማ ናቸው። ፓርቲዎችን ወክለው የመግለጫውን ሀሳብ ያበራሩት የከፋ ህዝብ ዲሞክራሲያዊ ህብረት ሰብሳቢ አቶ በጋለ ኃይሌ ናቸው። የክልሉ መንግስት ዋና ከተማዎችን ያደራጀ ያለበትን ሁኔታ ለምን እንደተቃወሙ ለአሜሪካ ድምፅ በስልክ አስረድቷል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምስረታ ጋር ተያይዘው አስፈጻሚ አካላት ስተና ወደኋላ የመጣ አጀንዳ ስለነበረ በዚህ ዙሪያ ህዝቡ በሰፊው ተቃውሞን እያቀረበ ነው ያለው። ታሰበና ይሄ ያልተወሰነ ከህዝቡም ያልተመስጠ ጥያቄ ነው

እንደ ችግርም ታይቶ ክልልን ያስጠየቀ ጥያቄ አይደለም። ይሄ እና አስፈጻሚ አካላት የስድስቱ ዞኖች መበተን ተገቢ አይደለም፣ ኢኮኖሚካሊ ተገቢም አይደለም። ሌሎች ችግሮች አሉ። እነኚህም ችግሮች መልሶ እያመጣ ያለ ስለሆነ ይህን የሴክተር መስሪያ ቤቶችን የክልል ሴክተር መስሪያ ቤቶችን ብተና እንቃወማለን። መግለጫው አዲሱን ክልል ከመሰረቱት አንድ ልዩ ወረዳና አምስት ዞኖች ውስጥ በአንዱ ማለትም

በከፋ ዞን የሚንቀሳቀሱትን ፓርቲዎችን ብቻ የሚመለከት ነው። በሌሎች አካባቢዎች የሚንቀሳቀሱትን ፓርቲዎች አቋም ለማካተት ያደረገው ጥረት ለጊዜው አልተሳካም። በከፋ ዞን የሚንቀሳቀሱትና መግለጫው ያወጡት ፓርቲዎች ግን ጉዳዩን ከወራት በፊት ለፌዴራል መንግስትና ለተለያዩ ተቋማት በደብዳቤ እና በአካል ማሳወቃቸውን አቶ በጋለ ተናግሯል። ፌዴሬሽን ምክር ቤት ለጠቅላይ ሚኒስትር ቢሮ

ብልጽግና ጽሕፈት ቤት ከዚያ እስከ ፌዴራል ከፊዶ በግል በፓርቲዎች ደብዳቤም ከዚያም ባሻገር ሽማግሌዎችም ሁሉ ሄደዋል። ወጣቶችን የያዘ ቡድን ሄዶ አነጋግሯል። ይህንን ቅሬታ እዚያ አቅርቧል። ምላሽ ግን እስካሁን አልተገኘም። የደቡብ ክልልን ቀጣይ አከላለል በተመለከተ ከጥቂት ዓመታት በፊት የተካሄደው ጥናትም ከዚህ በኋላ የሚመሰረቱ ክልሎች ከአንድ በላይ ዋና ከተሞች እንዲኖራቸው ምክር ሀሳብ አቅርቧል።

ይህ ማለት የክልሉ መስተዳደር ጽህፈት ቤት፣ የክልሉ ምክር ቤት፣ የክልሉ ሕግ ተረጓሚ አካላትና ሌሎችም መቀመጫዎች የተለያዩ ከተሞች ይሆናል ማለት እንደሆነ መግለጫውን ያወጡት ተቃዋሞችም ሆነ የክልሉ መንግስት ይስማማሉ። ልዩነት የተፈጠረው ጉዳይ ግን የክልሉ ስራ አስፈጻሚ መስሪያ ቤቶችም ወደ ተለያዩ የክልሉ ከተሞች እንደሚበተኑ የሚገልጸው መረጃ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ተጠሪ አቶ ጸጋዬ ማሞ እየተሰራ ያለው

መጀመሪያ በተቀመጠው አቅጣጫና በተደረሰበት ስምምነት መሰረት እንደሆነ ይናገራሉ። መጀመሪያም ስንነጋገር የተነጋገር ነው የደቡብ ክልል በነበረው ታሪካዊ ዳራ ሁሉም ሰው ወደ ሐዋሳ እየተመላለሰ አንድ ከተማ ለብቻው እየለማ ሌሎቹ እንትን በማለት ሁሉም ወደ አንድ ቦታ እየሄደ ከተማው ያኛው

ሊፈጠር ከነበረው በላይ በጣም አደገ። ሌሎቹ ግን ወደኋላ ቀሩ። ስለዚህ ሁሉም ከተማ እኔ ማዕከል መሆን አለብኝ የሚል፣ በተለይ በሚዛን እና በቦንጋ መካከል በጣም ትልቅ ጭቅጭቅ ነበረ። ከዚህ ተነስተን መጀመሪያ ክልሉ ከመፈጠሩ በፊት

አይ መጀመሪያ የከተማው ካልታወቀ አንገባ የሚሉ ወገኖች ነበሩ። የት ነው ክልሉ ማዕከል የሚሆነው ብለው እንደ አጀንዳ ያነሱ ነበር። ስለዚህ ሁሉም አካባቢ የተሰበሰብን ሰዎች በወቅቱ ያስቀመጥነው አቅጣጫ ምንድን ነው፣ በምንም ታምር አንድ ማዕከል አይኖረንም፣ እዛ ማዕከል ይኖረናል። ዝርዝሩ ደግሞ በእጅ ይወሰናል፣ በጥናት ይወሰናል ብለን ተስማምተን ወደ እዛ የገባ ነው። በወቅቱ በተቀመጠው አቅጣጫ መሰረት ይተገበራል ያሉትን የከተሞችን አወቃቀር

አስረድቷል። አቶ ጸጋይም ርዕሰ መስተዳድር ለምሳሌ ቦንጋ ላይ እንደሚሆን ፍርድ ቤት ሚዛ እንደሚሆን ይህን እንደተጠበቀ ሆኖ ግን አስፈጻሚውን ራሱን ክላስተር አርገን በኢኮኖሚ፣ በማህበራዊ፣ በተለያየ ዘርፍ አርገን በአራቱ ከተጠቀሱ ዋና ዋና ከተሞች እንደምንበትን አስቀድሞ እየተነገረ እና ሁሉም ተስማምቶ ይገባል። በክልሉ ይተገበራል የተባለውን የብዝሃ ከተሞች አወቃቀር በተመለከተ የጠራ ወይም ግልጽ የሆነ አሰራር እንደዚሁም አካሄድ የለም ሲሉ

የተቃዋሚዎቹ ተወካይ አቶ ቦጋሌ ተናግሯል። ብዙሀ ዋና ከተማ በህገ መንግስቱ ውስጥ ትርጉም አልተሰጠውም እና ትርጉም ባልተሰጠበት ይህንን ትርጉም የሚሰጥን የብሔረሰቦች ምክር ቤት አልተቋቋመም እና ትርጉሙንም ህጉንም አውጥተው ህዝቡም ባልተስማማበትም

ይህንንም ህግ እያስፈጸሙም እየተረጎሙም ያሉት ያው ከላይ ያሉ አመራሮች በመሆናቸው ነው። የክልሉ መንግስት ተጠሪ አቶ ጸጋይ ማሞ ደግሞ ክልሉ ከአንድ በላይ ከተሞች እንዲኖሩት መወሰኑ በህገ መንግስት የሰፈረና በግልጽ የተወሰነ መሆኑን አስረድተዋል። አንቀጽ ስድስት ላይ ክልሉ ብዛ ከተሞች ይኖሩታል፣ ዝርዝሩም በህግ ይወሰናል። ስለዚህ አሁን ያ ነው እየተፈጸመ ያለው። ሌላ የሚደረግ ነገር የለም። ግን አሁን በወንዛብ አጋጣሚ

ቤተ መስተዳድሩ ስላለ ሁሉም አስፈጣሚ ቅር የሚለው ወገኖች ናቸው። በነገራችን ላይ ከህገ መንግስት ላይ የትርጉም ጥያቄ ከቀረበ ነው አይደል? ወደ ተርጓሚ የምትሄደው መጀመሪያ መች ጭግጅግ ተነስቶን፣ አሁን ተርጓሚ ጉዳይ የሚነሳው ፎርዛት ማተር ትርጉም ጥያቄ የሚያነሳው ወገን ካለ እኮ አሁን በዚህ ጉባኤችን ላይ አዋጅንም እናጠቃለን። ለዚገት ተሽ ምክር ቤት ስለምንመሰርት ያኔ ቅሬታ ያለው ወገን ህገ መንግስቱ የትርጉም ችግር አለበት ብሎ ማጥረድ ይችላል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የከፋም የሸካ የበንሸኮ

ዳውሮና ምዕራብ ኦሞ ዞኖች እንዲሁም ኮንታ ልዩ ወረዳን ይዞ መስከረማያ 2014 ዓ ም በተካሄደ ውሳኔ ያጸደቁትና ሄዳር 14 2014 ዓ ም የተመሰረተ አዲስ ክልል ነው ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

በተከታዩ ዘገባችን ደግሞ ወደ ሰሜን ኢትዮጵያ ነው የምናልፈው። ሁለት ዓመቱን ሊደፍን የተቃረበውን

በኢትዮጵያ የፌዴራል መንግስትና ትግራይ ክልልን እያስተዳደረ ባለው ህወሀት መካከል ያለውን ግጭት በዘላቂነት የሚያስቆም የሰላም ድርድር ለማድረግ ዝግጅት እየተደረገ ሲሆን በጦርነቱ ከባድ ውድመት የደረሰባት የአፋር ክልሏ አባላ ከተማ ነዋሪዎችና የሚሊሻ አባላት ለሰላም ዝግጁ መሆናቸውን ይናገራሉ። ሁኔታውን የሚከታተሉ ተንታኞች ግን ሰላም እንዲሁ በቀላሉ ላይጨበጥ ይችላል ሲሉ ስጋታቸውን ገልጸዋል።

በሌላ በኩል በአፋር ክልል በረሃብ ስቃይ ውስጥ የሚገኙ ሰዎች ዓለም አቀፉ ማህበረሰብ ለእርዳታ እንዲደርስላቸው እየተማጸኑ ነው። ሄነሪ ዊልኪንስ ከአባላ ያጠናቀረውን ዘገባ ከአዣንስ ፍሬስ ዘገባ ጋር አጠናቅራ ጎንጅ ታዬ ታቀርበዋለች። አብዓላ ጭር ያለች ከተማ ነች። በአብዛኛዎቹ ጎዳናዎቿ ላይ የተቃጠሉ መኪናዎች እና ሌላውም ጦርነቱ ትቶት ያለፈው ጠባሳ እንጂ ሰው አይታይባቸውም።

አብዓላ ባለፈው ታህሳስ ከባድ ውጊያ ተካሂዶባታል። የትግራይ ታጣቂዎች ከተማይቱ ትይዩ ኮረብታ ላይ ሆነው ሰላማዊ ነዋሪዎች ላይ ሲተኩሱ እንደነበረ ነዋሪዎቹ ይናገራሉ። አብዛኛው ነዋሪም ከተማዋን ለቆ ወጥቶ የነበረ ሲሆን የህወሃት ታጣቂዎች ሚያዚያ ውስጥ ከወጡ ወዲህ ጥቂት ነዋሪዎች ተመልሰዋል።

ፋራስ ሊያሊ የአፋር ሚሊሽያ መሪ ሲሆን ከህወሀት ጋር በተካሄደው ውጊያ ተካፍሏል። በጦርነቱ አብዓላ ላይ መጠነ ሰፊ ውድመት እንደደረሰ ይናገራል። አሁን ሰው የሚፈራው ጦርነቱን አይደለም፣ ረሃቡን ነው። የሚበላ ምንም የለም። አንድም ገበያ፣ አንድም መደብር የለም።

የተመለሱት ብዙ ቤተሰቦች በከተማዋ ባለው የመሠረታዊ አገልግሎት እጥረት የተነሳ ምን እንደሚያደርጉ ግራ ገብቷቸዋል። በየቦታው ያሉ ፈንጂዎችም እንደሚያስፈሯቸው ነዋሪዎቹ ይናገራሉ። መኖሪያ ቤታቸው ውስጥ ተትተው ያገኟቸውን ሁለት የከባድ መሳሪያ ተተኳሽ ፈንጂዎች ሁለት ወንዶች ልጆች ለቪኦኤ አሳይተዋል። ቪኦኤ አብዓላ ውስጥና አካባቢዋ ባሉ ከተሞች ያነጋገራቸው ብዙ ነዋሪዎች

በፌዴራሉ መንግስትና በትግራይ መካከል ስላለው ፖለቲካ አያገባንም፣ እኛ የምንፈልገው ወደ ሰላማዊ ኑሯችን መመለስ ብቻ ነው ብለዋል። በሌላ በኩል በአፋር ክልል በረሃብ ስቃይ ውስጥ የሚገኙ ሰዎች ዓለም አቀፉ ማህበረሰብ ለእርዳታ እንዲደርስላቸው እየተማጸኑ ናቸው። በከብት እርባታ ይተዳደሩ የነበሩት አብዱ ሮብሶ በኢትዮጵያ የአፋር ክልል በጦርነት ምክንያት ለተፈናቀሉ በተዘጋጀው ጊዜያዊ መጠለያ ውስጥ ሆነው

የእርዳታ እህል የጫኑ መኪናዎች ወደ ትግራይ በሚወስደው አቀበታማ መንገድ ላይ ሲጓዙ ግራ በመጋባት ይመለከታሉ። የዓለም የምግብ ፕሮግራም የእርዳታ ጭነት መኪናዎች ወደብ አልባ ወደ ሆነችው ሀገር ዓለም አቀፍ እርዳታዎች ከሚገቡባት ከጅቡቲ ወደ ትግራይ በሚወስደው አቧራማው መንገድ ላይ ቀስ እያሉ ሲያልፉ ረሃብ የጎዳቸው የ50 ዓመት አዛውንት ይህን ምግብ እኛ የማንበላው ወደ ትግራይ የሚሄደው ለምንድን ነው እያሉ ያስባሉ።

በኤሬፕቲ የመጠለያ ካምፕ እንደሚገኙት በርካቶች ወንዶች ሴቶችና ሕፃናት ሁሉ ሰውነታቸው በረሃብ ክፉኛ የተጎዳው አብዱ የሚቀምሱት ምግብ በማጣት ለመኖር ትግል ላይ መሆናቸውን ይናገራሉ። ተፈናቃዮቹ እንደሚሉት የዓለም ትኩረት በኢትዮጵያ ፌዴራል ኃይሎችና በህወሀት ተዋጊዎች መካከል በጥቅምት 2013 ዓ ም በተነሳው ጦርነት ምክንያት ውድመት ወደደረሰባት ትግራይ በመሆኑ

እነሱን የሚያስታውሳቸው የለም። በመጋቢት ወር በመንግስትና በህወሀት መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ ግጭቱ የበረደ ቢሆንም ሰሜናዊው የኢትዮጵያ ክፍል አሁንም በሚሊዮን የሚቆጠሩ ሰዎችን አስቸኳይ እርዳታ ፈላጊ እንዲሆኑ ባደረገው ሰብአዊ ቀውስ ውስጥ ይገኛሉ። ሁለቱ ወገኖች 21 ወራት ያስቆጠረው ጦርነት እንዲቆም ለመደራደር ዝግጁ መሆናቸውን አስታውቀዋል።

የኢትዮጵያ መንግስት በድርድሩ የሚካፈለውን ኮሚቴ ማቋቋሙን ባለፈው ሰኔ ያስታወቀ ሲሆን ህወሀትም ይህንኑ እንደሚያደርግ ገልጿል። የህወሀት ቃል አቀባይ ፍስሐ አስገዶም ግን በአሁኑ ሰዓት ድርድሩ ይካሄዳል የሚል ተስፋ እንደሌላቸው ተናግረዋል።

ዛሬ ላይ ሆኜ ድርድሩ ይካሄዳል ለማለት አልችልም። ምክንያቱም ሸምጋዮቹ ማለትም ዩናይትድ ስቴትስ፣ የአፍሪካ ህብረትና ሌሎቹ ሁሉም መሠረታዊ አገልግሎቶች በጣም በአፋጣኝ እንደሚቀጥሉ ነግረውን ነበር። እኛም በቀናት ሳይሆን በሰዓታት ውስጥ አንድ እንቅስቃሴ ይኖራል ብለን ጠብቀን ነበር። አሁን ግን የአዲስ አበባው መንግስት ያን ላለማድረግ የወሰነ ነው የሚመስለው። በጥር ወር

ሕወሓት አብዱና ቤተሰቦቻቸው ይኖርበት የነበረውን ከትግራይና አፋር ክልል ድንበር በ60 ኪሎ ሜትር ርቀት ላይ የምትገኘውን አባላ ከተማን በቦምብ በመደብደቡና ወደ አፋር ክልል ገፍቶ በመግባቱ መኖሪያቸውን ጥለው ለመሰደድ ተገደዋል። ቀናት ከፈጀ የእግር ጉዞና የሰዓታት የመኪና መንገድ በኋላ አብዱ እንዲሁም 22 ልጆቹ ለኤረፕቲ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው አፍዴራ ከተማ ላይ

መጠለያ ስፍራ ደረሱ። በሚያዝያ ወር ሕወሓት ከአፋር መውጣቱን ተከትሎ የክልሉ ባለሥልጣናት ተፈናቃዮች ወደየቤታቸው እንዲመለሱ ነግረው እርዳታ እንደሚደረግላቸው ቃል በመግባታቸው አብዱና ቤተሰቦቻቸው ወደ ኤሬብቲ ተመለሱ። እስካሁን ግን እርዳታውን በመጠባበቅ ላይ ናቸው። ለጥሪው ምላሽ ሰጥተናል። አሁን ግን እዚህ ያለነው ያለምንም ነገር ነው ይላሉ አብዱ።

ምን ጥፋት አጠፋን ሲሉም ይጠይቃሉ። የሬፕቲ ነዋሪዎች እጅግ ከሚያቃጥለው ፀሐይ ለመዳን ከዋናው መንገድ ወጣ ብሎ በደረቀ ወንዝ ዳር በሚገኙ ዛፎች ላይ ላስቲኮችን ዘርግተው ይጠለላሉ። የምሳ ሰዓት መዳረሻ ቢሆንም እሳት አይለኮስም። ህጻናት ከዛፍ የተሰበሰቡ ፍሬዎችን ይበላሉ፣ አቅም የሌላቸው ደግሞ ይተኛሉ።

የ28 ዓመቷ ከብት አርቢ አልዲም አብደላ፣ ለትግራይ እርዳታ የጫኑ የጭነት መኪናዎች በዚህ ያልፋሉ። እኛስ ምን ጥፋት አጥፍተናል? ለምንድን ነው እርዳታ እዚህ የማይመጣልን? እኛም እኮ ተርበናል፣ ስትል ተቃውሟን ትገልጻለች። ትግራይ ክልል ውስጥ የቴሌኮሙኒኬሽንስ የባንክ አገልግሎቶችና የነዳጅ አቅርቦት እንዲቋረጥ፣ ሰብአዊ እርዳታ እንዳይደርስ አድርጓል ሲሉ ፌዴራል መንግስቱን የሚከሱ አሉ።

ተንታኞች ደግሞ እነዚህ መሰረታዊ አገልግሎቶች ሳይቀጠሉ የሰላም ድርድር የሚጀመር አይመስልም በሚለው ይስማማሉ። አገልግሎቶቹ ቢቀጠሉም እንኳን መፈታት ያለባቸው ሌሎች መሰናክሎች እንደሚኖሩ ተንታኞቹ ይናገራሉ። አንዱ የትግራይ ታጣቂ ብዛትና በኢትዮጵያ መንግስት ላይ ጦርነት ለማካሄድ ያለው አቅም ጉዳይ መሆኑን ይጠቅሳሉ።

Bureau belgiği hana uykusuz günde işte International Crisis Group tanıyan William Davison. It's not clear that its great leadership or its people um, would be.

የትግራይ መሪዎችም ይሁኑ ህዝቡ ሰራዊቱን ለመበተን አይደለም ለመቀነስ እንኳ ፈቃደኛ ይሆኑ እንደሆነ አይታወቅም። በዚያው መጠን ደግሞ የፌዴራል መንግስቱ ትግራይ እንዲህ ያለ ግዙፍ ቁጥርና አቅም ያለው ተዋጊ ይዛ በፌዴሬሽኑ በፖለቲካ ስርዓት ውስጥ ሙሉ በሙሉ ተሳታፊ እንድትሆን ይቀበላል ወይ? ያም ግልጽ አይደለም። ህወሓት ትግራይን ከኢትዮጵያ ገንጥሎ ሀገር ለማድረግ እንደሚሞክር ተናግሮ እንደነበር ሲታወስ

ኢትዮጵያ የሚገኙት ተንታኝ ኪራም ታደሰ እርሱ ጥሩ ሀሳብ አይመስለኝም ብለዋል። እሱ የሚሆን ወይም የሚያስኬድ አማራጭ አይመስለኝም። ኤርትራን እንመልከት። ከሰላሳ ዓመታት ገደማ በፊት ከኢትዮጵያ ተገንጥላ ያሳለፈችው ጊዜ ሰላማዊ የሚባል አይደለም።

አጨቃጫቂውን የምዕራብ ትግራይ አካባቢ ማንኛው ወገን ያስተዳድራል የሚለውም በሚካሄደው ድርድር አንዱ አብይ ጉዳይ እንደሚሆን ተንታኞቹ ይናገራሉ። ቪኦኤ የኢትዮጵያን መንግስት ባለስልጣናት ለማነጋገር ጥያቄ አቅርቦ መልስ አላገኘም። ዓለም አቀፍ እርዳታውን አስመልክቶ ሙስጠፋ አሊ ባኮ ህወሀት በውጭ የሚገኙ የትግራይ ተወላጆችንና

እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊት ገዢ ፓርቲ ሆኖ በቆይበት 27 ዓመታት ውስጥ የገነባውን ዓለም አቀፍ ትስስር እንዴት መጠቀም እንዳለበት ያውቃል ይላሉ።

የአርባ አምስት ዓመቱ አዛውንት አክለው ትግራይ ጠንካራ አመራር አለው፣ እኛ አፋሮች ግን የለንም ሲሉ ዓለም አቀፉ ማህበረሰብ የሚያደርስባቸውን መገለል ይገልጻሉ። በኢረፕቲ አንዳንዶች በባዶ ሆዳቸው ነው የሚተኙት። ሰዎች መድኃኒት የላቸውም፣ ምግብና ውሃም የላቸውም። ሆኖም በኢትዮጵያ የዓለም ምግብ ድርጅት ተወካይ የሆኑት ክላውዲ ጂብዳር

የዓለም የምግብ ድርጅት በአፋር ክልል ምግብ ያለማቋረጥ እያዳረሰ ነው። በእርግጥ አንዳንዴ ብዙ የሚወራበት ጉዳይ አይደለም፣ ግን እየተደረገ ነው ሲሉ ይገልጻሉ። በሰሜን ኢትዮጵያ የሚገኙት ትግራይ፣ አፋርና አማራ ክልሎች በአጠቃላይ ከ13 ሚሊዮን ሰዎች በላይ የምግብ እርዳታ የሚያስፈልጋቸው መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። በሐምሌ ወር

የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻ ባወጣው ሪፖርት አሳሳቢ ደረጃ ላይ በሚገኝ የምግብ እጥረትና የተመጣጠነ ምግብ ችግር የአፋር ክልል አደገኛ ሁኔታ ውስጥ መሆኑን የገለጸ ሲሆን ይህ ድርቅ፣ ግጭት፣ መፈናቀል፣ የገበያ አቅርቦታ ለመኖርና የምግብ ዋጋ በከፍተኛ ሁኔታ መጨመር ተደማምረው ያስከተሉት ነው ሲል አስታውቋል።

ወደ ተከታዩ ዘገባ ስናልፍ ደግሞ ለጋዜጠኞች ደህንነት የሚሟገተው ሲፒጄ ከሳራ በታች ካሉ የአፍሪካ ሀገሮች ጋዜጠኞችን በማሰር ትልቁን ስፍራ ከሚይዙት መካከል ኢትዮጵያ ከኤርትራ ጋር በደረጃ ትልቁን ስፍራ መያዟን አስታውቋል። ፍሬድ ካርተር ከአዲስ አበባ ተከታዩን ዘገባ ልኳል። ደረጃ ደስታ ያቀርበዋል።

ለጋዜጠኞች ደህንነት የሚሟገተው ሲፒጄ ከሰሐራ በታች ካሉ የአፍሪካ ሀገሮች ጋዜጠኞችን በማሰር ትልቁን ስፍራ ከሚይዙት መካከል ኢትዮጵያ ከኤርትራ ጋር በደረጃ ትልቁን ስፍራ መያዟን አስታውቋል። የትግራዩ ግጭት ከተጀመረበት ጥቅምት 2013 ጀምሮ ኢትዮጵያ ውስጥ ቢያንስ 63 ጋዜጠኞችና የሚዲያ ሰራተኞች መታሰራቸውን ከሲፒጄ የወጣው አዲስ ሪፖርት አመልክተዋል። በዓለም አቀፍ ደረጃ የጋዜጠኞችን የሚዲያ ነጻነት የሚከታተለው ተሟጋቹ ቡድን ኢትዮጵያ ጋዜጠኞችን በማሰር ከሰሐራ

በስተደቡብ ካሉ አገሮች ቀዳሚ ከሆነችው ኤርትራ ጋር ያስተካክላታል ብለዋል። አሁን የፌዴራል መንግስቱን እየተዋጋ በሚገኘው ህወሓት የበላይነት ይመራ በነበረው የቀደመው መንግስት የሚዲያ ስራዎች ላይ ቅድመ ምርመራ ወይም ሳንሱር በማድረግ ኢትዮጵያ የረጅም ጊዜ ታሪክ ያላት መሆኑንም ሲፒጄ አስታውቋል። የአሁኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት እንደ ኤሮፓ አቆጣጠር 2018 ገደቦችን ለማቅለልና ሀሳብ በነፃነት የሚገለጽበትን አዲስ ዘመን ለማምጣት ቃል ገብተው ነበር ይሁን

እንጂ የመብት ተሟጋች ድርጅቶች የትግራዩ ግጭት ከተጀመረ ወዲህ በርካታ ጋዜጠኞች እስር፣ ዛቻና ጥቃት የደረሰባቸው መሆኑን በመግለጽ የሚዲያ ሁኔታ እያሽቆለቆለ መምጣቱን ዘግበዋል።

ከጥቅምት 2013 ዓ.ም ጀምሮ የአገር ውስጥ ጋዜጠኞች አወዛጋቢ በሆነ ሁኔታ መገደላቸውን ለኒውዮርክ ታይምስና ዘኢኮኖሚስት የሚሰሩት ሁለት ጋዜጠኞች ከአገር እንዲባረሩ መደረጉም ተመልክተዋል። ህወሓት መቀሌን መልሶ ከተቆጣጠረበት ሰኔ 2013 ዓ.ም ጀምሮ ያለ ስልክና የኢንተርኔት አገልግሎት የምትገኘው ትግራይ ጨምሮ በአገሪቱ በርካታ የመገናኛ ዘዴዎች የተዘጉ መሆኑን ተገልጿል። ከሰሃራ በታች ባሉ የአፍሪካ አገሮች የሲፒጄ ተወካይ የሆኑት ሙቶኪ ሙሞ

የታሰሩት ጋዜጠኞች ስለ ጦርነቱ ከዋናው የመንግስት ትረካ የተለየ ዘገባዎችን የሰሩ መሆኑን ይናገራሉ። አንዳንዶቹ ጋዜጠኞች ስራቸው የተወሰኑ የፖለቲካ ቡድኖችን ሊጠቅም ይችላል ተብሎ ስለታሰበ ኢላማ ተደርገዋል። በነኚህ ሁሉ ሁኔታዎች ውስጥ ግን እኛ የምንለው

እነኚህ እስሮች የሚያሳዩት የጋዜጠኝነትና የትችት ሥራ ከወንጀል ድርጊቶች ጋር እየተምታታ መሆኑን ነው። ያ ደግሞ በጣም አደገኛ ነው። አንዳንዶቹ ጋዜጠኞች ስራቸው የተወሰነ የፖለቲካ ቡድኖችን ሊጠቀም ይችላል ተብሎ ስለታሰበ ኢላማ ተደርገዋል። በእነዚህ ሁሉ ሁኔታዎች ውስጥ ግን እኛ ልንናገር የምንችለው እነዚህ እስሮች የሚያሳዩት የጋዜጠኝነትና የትችት ሥራ ከወንጀል ድርጊቶች ጋር እየተምታታ መሆኑን ነው። ያ ደግሞ በጣም አደገኛ ነው ብለዋል ሙቶኪ።

ለጋዜጠኞች ደህንነት የሚሟገተው ሲፒጄ የመዘገባቸው ቢያንስ ስምንት ጋዜጠኞችና የሚዲያ ሰራተኞች አሁን በእስር ላይ እንደሚገኙ ተመልክተዋል። አብዛኞቹ እስሮች የሚፈጸሙበት መንገድ ተመሳሳይነት ያላቸው መሆኑን የገለጸው ሲፒጄ ጋዜጠኞቹ ምንም ክስ ሳይመሰረትባቸው ባለስልጣናት ረዥም የምርመራ ጊዜ እየጠበቁባቸው ለበርካታ ሳምንታት እንደሚቆዩ አመልክተዋል።

የኢትዮጵያ መንግስት ጋዜጠኞችን ኢላማ እንደማያደርግ ፖሊስ ተገቢውን አሰራርና ሂደቱን ተከትሎ እንደሚሰራና የሚታሰሩትም የአገሪቱ የሚዲያ ሕግን የጣሱት ብቻ እንደሆኑ ገልጾ ቀደም ሲል በሰጠው መግለጫ የቀረበበትን ክስ አስተባብሏል።

ወደ ዩናይትድ ስቴትስ እንመለስ። ደግሞ የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ከታይዋን የፖለቲካ መሪዎች ጋር ዛሬ ረቡዕ ዋና ከተማይቱ ታይፔ ላይ ተገናኝተዋል። በአፈ ጉባኤዋ ጉብኝት በእጅግ የተበሳጨችው ቻይና ቁጣዋን ለማሳየት የግዛቴ አካል ነች በምትላት ታይዋን ድንበር አካባቢ ወታደራዊ እንቅስቃሴዎችና ልምምዶችን አድርጋለች። የቪኦኤው ማይክል ብራውንን ዘገባ ደረጃ ደስታ እንደሚከተል

ለመከታተል ያቀርበዋል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ፕሬዚደንት ሳይ ኢንግ ዌን ለማግኘት ትናንት ማክሰኞ አመሻሹ ላይ ታይዋን ገብተዋል። ፖሎሲ በ25 ዓመት ውስጥ ራሷን የምታስተዳድረዋን ደሴት ለመጎብኘት የመጀመሪያዋ ከፍተኛው ባለሥልጣን ሆነዋል።

ቻይና የታይዋንን ተሳትፎና የተወሰኑ ስብሰባዎች ላይ እንዳትካፈል ከፊቷ እንደቆመችው ሁሉ ወደ ታይዋን የሚመጡ ሰዎችንም መንገድ መዝጋት የሌለባት መሆኑን በግልጽ እንደምትገነዘብ ተስፋ አደርጋለሁ። ይሄ የወዳጅነት የድጋፍ ማሳያ እንዲሁም ደግሞ እንዴት አድርገን በትብብር አብረን የተሻለ ስራ መስራት እንደምንችል የምንማርበት መንገድ ነው እና ያው እኔ አፈ ጉባኤ ስለ ሆንክ ወይም ሰበብ ፈልገው እንደሆነ አላውቅም።

ትልቅ ጫጫታ ፈጥረዋል። ምክንያቱም ወንዶች ሲመጡ ምንም ነገር አላሉም ነበራ። በጉብኝቱ ወቅት ፕሬዝደንት ሳይ አፈጉባኤዋ ፔሎሲ ለደሴቲቱ ግዛት ላደረጉት አስተዋጽኦ የሜዳ ሽልማት ሰጥተዋል። ፔሎሲ ቆየት ብሎ በምክር ቤቱ ባሰሙት ንግግር የታይዋን ጥሩ ወዳጅ ተብለው በመጠራታቸው ትልቅ ክብር የተሰማቸው መሆኑን ተናግረዋል። አክለውም እሳቸውና አብረዋቸው የሄዱት የምክር ቤቱ ልዑካን አባላት ወደ ታይዋን የመጡት የተለየ ዓላማ ይዘው መሆኑን ሲገልጹ እንዲህ ብለዋል።

እንደ ምክር ቤት ልዑካን በምናደርገው ጉብኝታችን ሶስት አላማዎች አሉን። አንደኛው ደህንነት ነው። ደህንነት ለሰዎቻችን፣ ደህንነት ለዓለም አቀፍ ማህበረሰብ። ሁለተኛው ብልጽግናን እስከተቻለ ድረስ ማስፋፋት የሚያስችል የምጣኔ ሀብት ጉዳይ ሲሆን

ሶስተኛው ደግሞ የመልካም አስተዳደር ጉዳይ ነው። ቻይና የፖሎሲን ጉብኝት የተመለከተችው በተለየ መንገድ ነው። ማክሰኞ ምሽቱን በደሴቲቱ ታይዋን ዙሪያ ተከታታይና የተቀናጀ ወታደራዊ እንቅስቃሴዎችን አካሂዳለች። ይህን ያደረገችው ዩናይትድ ስቴትስ በቅርቡ በታይዋን ጥያቄ የወሰደችውና እየጨመረ መጥቷል ያለችውን አሉታዊ ስትል የጠራችውን ድርጊት ለመበቀል ነው።

የታይዋን ነጻነት በሚል መገንጠል የሚፈልጉ የተገንጣዮችን እንቅስቃሴ አስመልክቶ ቻይና ከባድ ማስጠንቀቂያ ሰጥታለች። የባይደን አስተዳደርና ፖሎሲ ዩናይትድ ስቴትስ የአንድ ቻይና ፖሊሲ ተብሎ ለሚጠራው የቤጂንግ ፖሊሲ መከበር ያላቸውን ቁርጠኝነት የገለጹ ቢሆንም ታይፔይ ኢ መደበኛና የመከላከያ ግንኙነት እንዲኖራት ይፈቅዳሉ።

የዋይት ሀውስ ቤተ መንግስት ብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ ይህንኑም አቋም ሲገልጹ የሚከተለውን ተናግረዋል። የታይዋንን ነጻነት አንደግፍም ብለናል። ልክ ትናንትም ደግሜ እንደተናገርኩት ድንበር ተሻጋሪ ልዩነቶች መፈታት ያለባቸው በሰላማዊ መንገድ ነው።

ይህንን ባለፈው ሳምንት በፕሬዚዳንት ባይደንና ፕሬዚዳንት ሺ ጋር በተደረገው የስልክ ንግግር ጨምሮ ከህዝባዊ ቻይና ሪፐብሊክ ከፍተኛ ባለስልጣናት ጋር ተነጋግረንበታል። ይሁን እንጂ ፐሎሲ ፕሬዝደንት ባይደን አስፈላጊ ንግግሮችን አስቀድሞ በማካሄድ የተሳካ ስራ ሰርተዋል ብለው የተናገሩላቸውና ቀደም ሲል በሲንጋፖርና ኮዋላ ላምፑር ያደረጉት ጉብኝት በቻይናው ጉብኝታቸው ላይ ጥላውን አጥልቶበት ከሆነ ግልጽ አለመሆኑ ተመልክተዋል።

በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንስስ 12 ከዋሽንግተን ዲሲ የሚተላለፈው የሮብ ምሽት የአሜሪካ ድምጽ ስርጭት እንደቀጠለ ነው። ተከታዩ ቅንብራችን የሚሆነው ደግሞ ዲሞክራሲ በተግባር ነው።

ዩናይትድ ስቴትስ በቅርቡ አፍጋኒስታን ውስጥ የአልቃይዳውን መሪ በመግደል በቡድኑ ላይ የወሰደችው እርምጃ ለሽብር ቡድኑ ታላቅ ሽንፈት ነው። ይሁንና እርምጃው በመካከለኛው ምስራቅ አፍሪካና፣ እስያ ውስጥ ባለው የሽብር እንቅስቃሴ ላይ ምን አይነት ተጽዕኖ ያሳድር ይሆን? ይህ በመሳካቱ ከሌሎች ማናቸውም ሽብር ስጋቶች ላይ አይናችንን አናነሳም

አንዘናጋም ሲል እርምጃውን ተከትሎ ዋይት ሀውስ በሰጠው መግለጫ አመልክቷል። ዓለም አቀፍ ሽብርተኝነትን የሚያጠኑት ተንታኞችን በበኩላቸው ዩናይትድ ስቴትስ ንቃት ያልተለየው ክትትል ማድረግ ማድረግና በትዕግስት መጠበቋን መቀጠል አለባት ይላሉ። የአሜሪካ ድምፅ አዘጋቢ አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል።

ዋይት ሃውስ እንዳስታወቀው ተለይቶ በተነጣጠረው የማጥቃት እርምጃው የአልቃይዳውን መሪ አይማን አልዛዋሪን ስለ መግደሉ አረጋግጧል። የአልቃይዳውን መሪ አስወግደናል። ባይደን ነበሩ አስተዳደራቸው የወሰደውን እርምጃ ለአሜሪካ ሕዝብ በገለጹበት ወቅት ይህን ያሉት። ይሁን እንጂ የዚህን የክፋት ሥራ ቡድን መሪ መግደል በሽብር ቡድኑ ሊቃጡ የሚችሉ የወደፊት ጥቃቶች ሙሉ በሙሉ እንደማያስወግድ ግን

ዋይት ሃውስ አመልክቷል። ሰሜን አፍሪካ፣ ሳህል፣ መላው መካከለኛው ምስራቅና የመን ውስጥ አሉ። ትኩረታችንን አፍጋኒስታን ላይ ማድረጋችንን እገነዘባለሁ። በተቀረው ዓለም ላይ ሊኖረን የሚገባ ትኩረት አናቋርጥም። ኦሳማ ቢንላደን ቡድኑን ቡድኑም ካቋቋመበት እንደ አውሮፓውያን ዘመን አቆጣጠር ከ1988 አንስቶ ላለፉት በርካታ አስርታት አልቃይዳ መቻቻልን ባራቀና

በዩናይት ስቴትስ እና በእስራኤል ላይ ጥላቻን በሚያቀነቅን እንዲሁም የእስልምናን ሃይማኖት በተዛባ ጥብቅ አተረጓጎም የሚስማሙ በርካቶችን በማሰባሰብ ቅርንጫፎችን ሲመሰረት ቆይተዋል። አልቃይዳ በዩናይትድ ስቴትስ ምድር ላይ ጥቃት ለመሰንዘር እያቀደና እየተንቀሳቀሰ ላይሆን ይችላል።

ሆኖም ከዩናይትድ ስቴትስ ርእዮተ ዓለማዊ ምልከታ በተቃርኖ መንቀሳቀሱን ግን ይቀጥላል። ለዚህም ነው ያ እውነታ ልንዘነጋው የማይገባ የሚሆነው። ይህም በተለይ ብዙ አጋሮችም ባፈራበት አፍሪቃ ተንታኙ ያስረዳሉ ይ

ለባይደን እና ለዩናይትድ ስቴትስ መንግስት የምመክረው እርግጥ ነው የቡድኑን አመራር መደምሰስ እንችላለን። ነገር ግን ያ ሽብርተኝነትን ከመዋጋት አንጻር በጣም ትንሹ ነው። ዋናው ትኩረት ሽብርተኝነትን እንዲስፋፋ የሚያመቻቹና ከለላ የሚሆኑትን ፖለቲካዊና ኢኮኖሚያዊ ጉዳዮች መፍታት ላይ መሆን አለበት። ይሁን እንጂ የአልዛዋሪ ሞት በነኚህ ቡድኖች ላይ ተጽዕኖ ማሳደሩ አይቀርም። እንደ ቢላደን ተከታዮቹ የሚያወድሱት ልዩ ግርማ ሞገስ ባይኖረውም

ጥብቅ ዲሲፕሊን የተካነ የቡድኑ መሪ ነበር ዛዋሂሪ። እንደምታውቁት ይህን በሰፊው የተሳሰረ የሽብር መረብና የተለያዩ ቅርንጫፎች ቡድኖችን ግንኙነት ከሳህል እስከ አፍሪካ ቀንድና ከዚያም ባሻገር አስተሳስሮ አንድ ላይ በማቆየቱ ተሳክቶለት ነበር።

ምናልባትም በሽብር ስራው ትልቁ ድርሻው በአረቡ ዓለም በርካታ የተቃውሞ ለውጦች እየተካሄዱ ባሉበት ወቅት እና ጽንፈኛው እስላማዊ መንግስት በገነነበት ሰዓት ሳይቀር የፈጠሩትን የግንኙነት መረብና ጥምረቶች ጠብቆ ማቆየቱ፣ ያ ይመስለኛል ትልቁ ክንውኑ። ከዚህ ቀጥሎ ምን ይኖራል?

እዚህ ላይ ፕሬዚዳንቱ አቋማቸው ግልጽ ነው። አስተዳደሬ ሁኔታዎችን በጥንቃቄ መከታተልና ከአልቃይዳ የሚመጡትን የጥቃት ዛቻዎች ከየትም ይነሱ ከየት፣ በሚገባ ተከታትሎ ዳር ማድረሱን ይቀጥላል። ተንታኞቹም በተለይ ትዕግስ በማስፈለጉ ላይ በተመሳሳይ ይስማማሉ።

እነኚህ ቡድኖች በትዕግስት መቆየትን ያውቁበታል። ከፍተኛ ችሎታም አላቸው። ስለሆነም እንደ አንዳች ሁከተኞች ወይም በአንድ ወቅት ነበሩ እንደሚባሉ ቡድኖች አድርጎ ማየት ስህተት ነው የሚሆነው። እርግጥ ነው ታላቅ የኃይል ውድድር ውስጥ በሚገኙት ሩሲያና ቻይና ላይ ትኩረት ማድረግ እንደሚያስፈልግ እረዳለሁ። ይሁንና በዓለም አቀፍ ሽብርተኝነት ላይ የተያያዘውን ዘመቻ ቸል ለማለት ግን ባንቻኮል ይበጃል።

አልቃይዳ እንደ አውሮፓውያን የዘመን አቆጣጠር በ1993 ዓ ም በዓለም አቀፉ የንግድ ማዕከል ሕንፃ ላይ ለመጀመሪያ ጊዜ ባደረሰው ጥቃት ስድስት ሰዎችን ገደለ። በዚያ ወቅት በአንጻራዊ ሁኔታ ብዙም ዕውቅና የሌለው ቡድን ነበር። ይህ ታዲያ እንደ አውሮፓውያን የዘመን አቆጣጠር መስከረም 11 2001 ዓ ም ያደረሰውንና በሺዎች የተገደሉበት መጠነ ሰፊ የሽብር ጥቃት እስከፈጸመበት ጊዜ ብቻ ነበር የዘለቀው።

ተከታዩ መሰናዷችን ደግሞ አሜሪካና ህዝቧ ነው።

የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለግማሽ ምዕት ዓመት ጽንስን ማስወረድን በሀገር አቀፍ ደረጃ ህጋዊ አድርጎ የቆየውን የራሱን ውሳኔ ሮና ዌድን የሻረ ሲሆን ይህን ተከትሎ አንዳንድ ክፍለ ግዛቶች ወዲያውኑ ጽንስ ማስወረድን የሚከለክሉ ህግጋትን ደንግገዋል።

አንዳንድ የአሜሪካ ኩባንያዎች ታዲያ ጽንስ ማቋረጥ የሚፈልጉ ሰራተኞቻቸው ክልክል ከሆኑባቸው ክፍለ ሀገራት አገልግሎቱን ማግኘት ወደሚችሉበት ሌላ የሀገሪቱ አካባቢ ለመሄድ የሚያስችላቸውን የጉዞ ወጪ እንደሚሸፍኑላቸው አስታውቀዋል። ይህ እንዴት ነው የሚከናወነው? በአንዳንዶቹ ክፍለ ሀገርስ በወንጀል ሊያስጠይቅ ይችል ይሆን?

ይህን ጉዳይ የቪኦአ ካሮላይን ፕሮስቲ ባጠናቀረችው ዘገባ ተመልክተዋለች። ቆንጂታዬ ለዛሬ አሜሪካና ህዝባ እንደሚከተለ አሰናድተዋለች። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለግማሽ ምዕተ ዓመት ጽንስ ማስወረድን በሀገር አቀፍ ደረጃ ህጋዊ አድርጎ የቆየውን የራሱን ውሳኔ ሮ ቪ ዌድን መሻሩን ተከትሎ አንዳንዶቹ ክፍለ ግዛቶች ወዲያውኑ ነው ጽንስ ማስወረድን የሚከለክሉ ህግጋት ስራ ላይ ያዋሉት።

አንዳንድ የአሜሪካ ኩባንያዎች ታዲያ ጽንስ ለማስወረድ የሚወስኑ ሴት ሰራተኞቻቸው ጽንስ ማቋረጥ ህጋዊ ወደሆነባቸው ክፍለ ሀገሮች ሄደው አገልግሎቱን ለማግኘት የሚጠይቀውን የጉዞ ወጪ እንሸፍናለን ሲሉ አስታውቀዋል። ግዙፉ ስታርበክስ ኩባንያ እንዲያውም ለሴት ሰራተኞቹ የጤና ዋስትና ጥቅማችሁ የጽንስ ማስወረድ አገልግሎት ለማግኘት ወደ ሌላ ክፍለ ግዛት ብትሄዱ

የሚያስፈልጋችሁ የጉዞ ወጪ በጤና ዋስትናችሁ ይሸፈናል በማለት ያስታወቀው ፍርድ ቤቱ ሮቪዌድን የሻረበትን ውሳኔ ከማስተላለፉ በፊት ነበር። ዶክተር ኤንጋምብል የተባለው ሌላው ግዙፍ ኩባንያም ተመሳሳይ እርምጃ ወስዷል።

ይህ ኩባንያ ፊትም የአካል ንቅለ ተከላ ህክምናና ሌሎችም ህክምናዎች የሚያስፈልጓቸው ሰራተኞች ህክምናውን ለማግኘት ከሚኖሩበት ወደ ሌላ ቦታ መሄድ ሲኖርባቸው የሚያስፈልጋቸውን የጉዞ ወጪ ሲሸፍን ቆይቷል። አሁን ደግሞ ከሚቀጥለው ዓመት ጀምሮ ሰራተኞቹ የሚያስፈልጋቸውን ህክምና የሚሰጣቸው ሐኪም ካሉበት ቦታ በ50 ማይል ርቀት ውስጥ ማግኘት የማይችሉ ከሆነ

ወጪያቸውን እንሸፍናለን ሲል ቃል ገብቷል። ታዲያ የፅንስ ማስወረድ ህክምና አገልግሎት ለማግኘት ወደ ሌላ ቦታ መጓዝ የሚፈልጉ ሴቶች ከመስሪያ ቤታቸው የመጓጓዣ ወጪ ሲቀበሉ ማንነታቸው በሚስጥር ይያዛል። ቴክሳስ ፅንስ ማስወረድን የሚከለክል ህግ መደንገጉን ተከትሎ ሴልስ ፎርስ የተባለው የሶፍትዌር ኩባንያ ቴክሳስ ውስጥ ያሉትን ሰራተኞቹን

ወደ ሌላ አካባቢ መዛወር እንደሚችሉ አስታውቋቸዋል። የቴክሳሱ የፅንስ ማስወረድ እገዳ ህግና የሌሎችም ክፍላታ ሀገር ህግጋት ጋት ፅንስ የማስወረድን ተግባር የሚረዳና የሚያበረታታ ማናቸውም አካል በወንጀል ይጠየቃል የሚሉ ሲሆን፣ ይህ ታዲያ የጤና ዋስትና ኩባንያዎችንና የኩባንያዎች ኃላፊዎችን ሊጨምር እንደሚችል አንዳንዶች ይናገራሉ።

በሰራተኞች የጤና ጥበቃ ጥቅሞች ህግ ታዋቂ ባለሙያ የሆኑት ካትሪን ባኬት ሲያስረዱ እንዲህ ብለዋል። ከነዚህ ወንጀለኛ መቅጫ ህግጋት ውስጥ አንዳንዶቹ ግልጽ ያለመሆናቸው የተነሳ ስራ ላይ ለመዋል ይችላሉ ወይስ አይችሉም የሚለው ጥያቄ ከወዲሁ እየተነሳ መሆኑን እያየን ነው።

የጤና ዋስትና ኩባንያዎች አገልግሎቱን የሚሰጡበት ክፍለ ሀገር ህግ ተገዢ ናቸው። በመሆኑም ጽንስ ለማስወረድ ወደ ሌላ ክፍለ ሀገር የሚሄዱ ሰራተኞችን ወጪ መሸፈን በክፍለ ሀገሩ ህግ ሊከለከል እንደሚችል አንዳንድ የጉዳዩ አዋቂዎች ይናገራሉ። በኬስ ዌስተርን ዩኒቨርሲቲ የጤና ነክ ስነ ምግባር ምግባር መምህርና የጤና ጥበቃ ቁጥጥር ባለሙያው ጠበቃ ማክስዌል ሜልማን

ኩባንያዎች ጽንስ የማስወረድ አገልግሎት ለማግኘት ወደ ሌላ አካባቢ ለሚሄዱ ሰራተኞቻቸው የገንዘብ ድጋፍ ሲያደርጉ ራሳቸውም ይጠቀማሉ ይላሉ። ለራሳቸውም ቢሆን ከወጪ አንጻር ሲያዩት ይሄኛው እንደሚሻላቸው ይገነዘባሉ። ምክንያቱም አንዲት ሰራተኛ ስትጸንስ ከእርግዝናዋ ጋር ተያይዞ ከሚመጣው የህክምና ወጪ ይልቅ

ወደ ሌላ ክፍለ ግዛት ሄዳ ጽንሱን እንድታስወርድ አምስት መቶ ዶላር መስጠቱ ያዋጣቸዋል። ዲክስ የተባለው የስፖርት ቁሳቁስ መደብር ዋና ስራ አስፈጻሚ ሎረን ሆበርት በሚኖሩበት ክፍለ ግዛት ጽንስ የማቋረጥ አገልግሎት ክልክል በመሆኑ አገልግሎቱን ወደሚያገኙበት ወደ ሌላ ክፍለ ግዛት ለሚሄዱ ሰራተኞች እስከ አራት ሺ ዶላር የሚሆነውን የጉዞ ወጪ እንሸፍናለን ብለዋል። ይህን ውሳኔ የሚቃወሙ እንዳሉም ያምናሉ።

ይሁን እንጂ ለዲክስ እና ለሌሎች መሰል የንግድ ተቋማት ውሳኔው ኩባንያዎቻቸው ከሚከተሉት መርህ ጋር የሚጣጣም መሆኑን ነው ጠበቃ ካትሪን ባኪት የሚያስረዱት። የሰራተኞቻቸውን ስብጥር፣ ፍትሐዊ አያያዝ እና አካታችነትን በሚመለከት ከሚከተሉት ፖሊሲ ጋር የተያያዘ ሊሆንም ይችላል።

ማለትም ጉዳዩን ዳር ቆመው የሚመለከቱ እንዳልሆኑ ለሰራተኞቻቸውም ለደንበኞቻቸውም ለማሳየት ሊፈልጉ ይችላሉ። አሰሪዎች እንዲህ ያለውን ውሳኔያቸውን በአደባባይ መለፈፋቸው አደጋ ይኖረዋል፤ ወግ አጥባቂ የሆኑ ደንበኞቻቸውን ሊያስኮርፍ ይችላልና። በሌላ በኩል ደግሞ መቀጠር የሚፈልጉ ሰራተኞችን ሊስብላቸውም ይችላል።

አድማጮች፣ የምሽቱ መሰናዷችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።

ደቡብ ሱዳን ከፍተኛ የሰብዓዊ እርዳታ በምትፈልግበት ሁኔታ ውስጥ ናት። አገሪቱ ታይቶ ለማይታወቅ የምግብ ደህንነት ዋስትና እጦት ተጋልጣለች፣ ይላል ርዕስ አንቀጹ ሀተታውን ሲጀምር። አንዳንድ የአገሪቱ ክፍሎችም ወደ ከፍተኛው የረሃብ ቸነፈር የመግባት አደጋ ተደቅኖባቸዋል። ይህ መሆኑ በብዙ ውስብስብ ጉዳዮች የተነሳ ነው ያለው ርዕስ አንቀጽ፣ በየቦታው ያሉ ግጭቶች፣ አማካዩ የዝናብ መጠን ከአራት ዓመት በላይ ለሚሆን ጊዜ ከተጠበቀው በላይ በመሆን የፈጠረው የጎርፍ አደጋ መስኮችን አጥለቅልቋል።

ከብቶችን ገድሏል። በመቶ ሺህ የሚሆኑ ሰዎችን አፈናቅሏል። በሩሲያ የዩክሬን ወረራ የተነሳ ለኤክስፖርት የሚቀርበው ምግብ እጥረት መኖሩና የተራዘመው የኮቪድ-19 ወረርሽኝ ጉዳት ለችግሩ አስተዋጽኦ ካደረጉ ምክንያቶች መካከል መሆናቸውንም ርዕስ አንቀጹ በዝርዝር አመልክተዋል። በዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት ዩኤስኤድ ኤድ የሚመራው ፊውስ ኔት

እየተባለ በምህጻረ ቃል የሚጠራው የከፍተኛ ረሃብ አደጋ ቅድመ ማስጠንቀቂያ ስልቶች መረብ ከ7 እስከ 8 ሚሊየን የሚሆኑ ደቡብ ሱዳናውያን የምግብ እርዳታ ሊያስፈልጋቸው እንደሚችል ያመለከተው ርዕስ አንቀጽ ከዚህ ውስጥ ከፍተኛ እርዳታ የሚያስፈልገው ከሐምሌ እስከ መስከረም ባለው ጊዜ ውስጥ ሊሆን እንደሚችልም ዩኤስኤድ ማስታወቁን ጠቅሰዋል። ደቡብ ሱዳን ነጻነቷን ከሱዳን በተቀዳጀች ከሁለት ዓመት ባነሰ ጊዜ ውስጥ የተጀመረውና ለአምስት ዓመታት የዘለቀው የእርስ በእርስ ጦርነት ትልቅ ውድመት በሲቪል ማህበረሰብ አባላት ላይ

ከፍተኛ ጥቃት መፈናቀልና የምግብ ምርት መቋረጥን አስከትሏል ብሏል ርዕስ አንቀጹ።

ርዕሰ አንቀጹ በመቀጠል ዛሬ ወደ ሁለት ሚሊየን የሚቆጠሩ ዜጎች በአገር ውስጥ የተፈናቀሉ ሲሆን ሌሎች 2.3 ሚሊየን የሚሆኑት ደግሞ በውጭ አገር ስደተኞች ሆነዋል። ከነኚህ መካከል ወደ 700 ሺህ የሚጠጉት ላለፉት በርካታ ወራት ወደ ደቡብ ሱዳን ተመልሰው የራሳቸውን ህይወት መልሰው ለመገንባት እየጣሩ ቢሆንም ያለው ጥሪት አነስተኛ ነው ብለዋል። ይህ በእንዲህ እንዳለም አንድ ሚሊየን ተጨማሪ ሰዎች ባለፈው ዓመት በደረሰው የጎርፍ አደጋ የተፈናቀሉ ሲሆን

ሌሎች 6000 የሚደርሱ ሰዎችም በዚህ ዓመት ይበልጥ ተስፋፍቷል በተባለው የጎርፍ መጥለቅለቅ ለመፈናቀል የተዘጋጁ መሆኑም ጽሑፉ አመልክቷል።

የደቡብ ሱዳን ምጣኔ ሀብትም ሆነ እርሻው ከጦርነቱ ገና አላገገሙም። አገሪቷን ራሷን ለመመገብ የማትችል በመሆኑ ምግብ ከውጭ ማስገባት አለባት። ይሁን እንጂ ቀደም ሲል ከዩክሬን ይገቡ የነበሩት ዋነኞቹ የሰብል እህሎች ከፍተኛ የምግብ ጥረት ፈጥረዋል በማለት ያተተው የርዕስ አንቀጹ ጽሁፍ የተባበሩት መንግስታት ድርጅት ደቡብ ሱዳን እስከዛሬ ወደ ከፋው ከፍተኛ የረሃብ ቀውስ እየገባች ነው ማለቱን አስታውሰዋል። የዩናይትድ ስቴትስ መንግስት በዩኤስኤድ አማካኝነት ከ1.17 ሚሊየን ዶላር በላይ

ለደቡብ ሱዳን ሕዝብ ተጨማሪ የሰብአዊ እርዳታ አበርክታለች ሲል የገንዘብ ድጋፉ ለዓለም አቀፉ የምግብ ድርጅት ፕሮግራም አማካኝነት ደቡብ ሱዳን ውስጥ በቀውሱ ለተጎዱ ከአንድ ሚሊዮን ሰዎች በላይ የምግብና የተመጣጠነ የምግብ እርዳታ የሚውል መሆኑንም አስታውቀዋል። በመጨረሻም ዩናይትድ ስቴትስ የተወሳሰበውን ቀውስ እየተጋፈጠች ካለችው የደቡብ ሱዳን ሕዝብ ጎን መቆሟን ትቀጥላለች። የስነ ምግባር ግዴታና ዩናይትድ ስቴትስን ቀጥታ ጥቅም የሚያስጠብቅ እስከሆነ ድረስ በዓለም ዙሪያ የምናደርገውን ሰብአዊ እርዳታ ለመቀጠል ቁርጠ

ጋዜጠኞች ነን ሲል ርዕስ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት

ስመኝሽ የቆየ ነኝ። በዝግጅቶቻችን ላይ አስተያየት ካላችሁ የዋትሳፕ ቁጥራችን 2022513505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። ደናደሩ